ኢትዮጵያ ውስጥ የአንድ ብሔር ተወላጅ ናቸው በሚባሉ ዜጎች ላይ በተነጣጠረ ጥቃት ቁጥራቸው ለጊዜው በውል ያልታወቀ ሰዎች መገደላቸውን ከጥቃቱ የተረፉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በሌላ በኩል ጥቃቱ የተፈጸመው የአንድ ብሔር አባላት ናቸው በሚባሉ ሰዎች ላይ በማነጣጠር ቢሆንም ሕብረተሰቡ የተጋባና የተዋለደ በመሆኑ ተጎጂ ከሆኑት ውስጥ የተለያዩ ብሔሮችና ጎሳዎች ሰዎችም እንዳሉበት ነዋሪዎችና አንድ የዞን አስተዳዳሪም ተናግረዋል። ባለፈው ሰኞ ሰኔ ሀያ ሁለት ሁለት ሺ አስራ ሁለት አመተ ምህረት ምሽት ላይ አዲስ አበባ ውስጥ ገላን የመኖሪያ ኮንዶሚኒየም አካባቢ ባልታወቁ ሰዎች የተገደለውን የኦሮምኛ ድምፃዊ ሀጫሉ ሁንዴሳን ሞት ተከትሎ በተለያዩ የኦሮሚያ ክልል ከተሞች የተፈጸሙ ግድያዎች፣ አካል ማጉደል፣ ዘረፋ፣ የህዝብና የግል ንብረት ማቃጠል፣ ማውደም መስተዋሉንም ተጎጂዎችና የአይን እማኝ መሆናቸውን የተናገሩ ለአሜሪካ ድምጽ ገልጸዋል። አንዳንዶቹ ግድያዎች በደቦ የተፈጸሙ ሲሆኑ አንዳንዶቹ ግን በሰለጠኑ አልሞ ተኳሽ ታጣቂዎች የተፈጸሙ መሆናቸውንም ነዋሪዎቹ ተናግረዋል። ቤተሰቦቻቸው ፊት ለፊታቸው እንደተገደሉባቸው የሚናገሩ ንብረቶቻቸው እንደተቃጠሉባቸውና ያለመጠለያ መቅረታቸውን የሚገልጹ በተለያዩ ከተሞች የሚገኙ ቁጥራቸው ወደ ሀያ የሚጠጋ ሰዎችን ያነጋገርን ሲሆን ለዛሬ በአርሲ ዞን ዶዶታ ወረዳ ኤራ ከተማና አካባቢው የሚገኙ ከጥቃት ከተረፉት መካከል የተወሰኑ ሞትን እናስደምጣቸዋለን። በሌላ በኩል የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው ከሚያስተዳድሯቸው ሀያ አምስት ወረዳዎች በስድስቱ በተፈጸሙ ግድያ የተቀላቀለባቸው ጥቃቶች የሰላሳ አራት ሰዎች ሕይወት ማለፉን ገልጸዋል። ድርጊቱ በአካባቢው ከነበረው ፖሊስ አቅም በላይ እንደነበረና የጸጥታ አባል ጭምር መገደሉንም አረጋግጠዋል። የኦሮሚያ መንግስትና የጠቅላይ ሚኒስትሩ ጽህፈት ቤት በተለያዩ ከተሞች ጥቃቶቹ መፈጸማቸውን አረጋግጠዋል። ድርጊቱ የተፈጸመው በሁለት ብሔሮች መ መካከል የተካረረ ፀብና ግጭት በመቀስቀስ ኢትዮጵያን ለማፍረስ ዓላማቸው ባደረጉ አካላት ነው ሲሉም ከግጭቱ ጀርባ ሌሎች ቡድኖች አሉ ሲሉ ከሰዋል። መንግስት ይህንን በአስቸኳይ በመረዳት የፌዴራል ፖሊስና የመከላከያ ሰራዊት አባላቱን ከክልል የጸጥታ ጥበቃ አባላት ጋር በማዋቀር የመከላከል ስራ በመስራቱ የባሰ ጥቃትና ጉዳትም እንዳይደርስ መከላከሉን የመንግስት መግለጫ አመልክቷል። የኦሮሚያ ክልል ምክትል ፖሊስ ኮሚሽነር ግርማ ገላን እስካሁን የ145 ሲቪሎችና የ11 የጸጥታ ኃይሎችን ጨምሮ የ156 ዜጎች ህይወት መጥፋቱን አረጋግጠዋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ደግሞ ከተማይቱ ውስጥ ሁለት የጸጥታ አባላትና ስምንት ሲቪሎችን ጨምሮ አስር ሰዎች በሁከቱ መገደላቸውን ተናግረዋል። ከመንግስት የተገኘው መረጃ በአጠቃላይ አንድ መቶ ስድሳ ስድስት ሰዎች በቦምብ በጥይት፣ በድንጋይና በመሳሰሉት ጥቃቶች ህይወታቸው ማለፉን ይጠቁማል። በዚህ ድርጊት በተለያየ መልኩ ተሳታፊ ናቸው የተባሉ ወደ ሁለት ሺህ የሚጠጉ ሰዎች መታሰራቸውንም መንግስት አስታውቋል። ጽዮን ግርማ ለተከታታይ ቀናት የተለያዩ ሰዎችን በማነጋገር ያጠናቀረችውን ዘገባ ቀጥሎ ታስደምጠናለች። አቶ ደረጀ በአርሲ ዞን ከአዳማ ከተማ 26 ኪሎ ሜትር ርቀት ላይ በምትገኘው ዴራ ከተማ ነዋሪ ናቸው። እርሳቸውና ያነጋገርናቸው ሰዎች እንደሚሉት ሰኞ ሰኔ 22 ምሽት አርቲስት ሀጫሉ ሁንዴሳ መገደሉ ከተሰማ ከእኩለ ሌሊት በኋላ የተቃውሞ ጩኸት እንደሰሙ ነው። ከዚያም ከሌሊቱ ዘጠኝ ሰዓት ግድም ጀምሮ እስከ ጠዋት ድረስ ለሰዓታት ድንጋይ ዱላና ድምፅ የሌለው የስለት መሳሪያ እንዲሁም ትጥቅ የታጠቁ ቁጥራቸው የበዛ ሰዎች ጥቃት መፈጸማቸውን ነው አቶ ደረጀ በዚህ ጥቃት የሀያ ስምንት አመት ልጃቸው እንደተገደለባቸው ለአሜሪካ ድምጽ ተናግረዋል። የደረሰብኝ ልጄ አስተምሬ ያለ እናት ያሳደግኳቸውን ልጄ በሁለት ሺህ አስር ተመርቆ ስራ ይዞ በሀያ አንድ ሰኞ ለታ እኔን ሊጠይቅ ይመጣል። በሀያው ከንጋቱ ሶስት ሰዓት ላይ በሺ የሚቆጥ እንዳለ እስስ ብለው ቤቴን ግንቤን ሁላ ወረው ቤቴን አጣጥለው ብዬ በጀርባ አወጣሁት። ልጄ እኔ ልምታ ከምትሞት ብዬ በጀርባ ወጣ። ሰው ቤት ገብቶ ጎትተው አወጥተው ህዝብ መሀል አወጥተዋል። መንግስት ሰራተኛ ነው። ከማንኛውም ፖለቲካ ገበሬ ነበርኩኝ ከገጠር መጥቼ ነው ሚኒስትሬ ከሚባለው ወረዳ ቤት ሰርቼ ልጆቼን ለማስተማር ብዬ ነው የገባሁት። ሲያስተምሬ ልጆቼን ለቁም ነገር አብቅቼ የኔ ልጆች ቀና ብለው ሰው የሚያዩ አይደሉም። ከማንኛውም ፖለቲካ በትምህርታቸው ጎበዝ ናቸው። በኢንጂነሪንግነት ተመርቆ ስራም ከያዘ በኋላ ቤቴን በሞላ አቃጠሉ። እንደናንተም እንዳባትን ሞኝ ያሳደግኩትን ልጄን ይጦረኛል ይቀብረኛል ያልኩትን ልጄን አረ ወላዴ ፍረዘኘ መንግስት ያለ ብጮህም ምንም ነገር ቤቴን እንደገና የቀረውን እሱንም መጨረስ ነው። ይሄ አማራ ምን ያደርጋል እዚህ በእኛ ክልል ውስጥ ምን ያደርጋል ከሌላ ሀገር መጥቶ ብለው ቤቴን ሲቀጠቀጡ፣ እንደገና ፖሊስ ተደውሎ ነው ከበው ይዘውኝ ለነፍሴ አውጥተው ቤተ ክርስቲያን ቅጥር ግቢ ውስጥ የከጠጡ እንኳን እኔ አባትና እናቴን ተወልደው ያደጉት እዚሁ ነው። ኦሮሚያ ክልል ውስጥ በስሬ ወረዳ ላይ ነው ተወልደው ያደጉት። እናት አባቴም አያቴን እኔ አላውቅም። ስንት ልጆች ነው ያሉት? ያሉኝ ልጆች ወደ ስምንት ቤተሰብ ነው ይዤ። እድሜው ስንት ነበር? ልጆት እድሜው ሀያ ስምንት አመቱ። ማን ነው ስሙ? መርሻ ደረጀ መርሻ ደረጀ የፍረደኝ እናት ሞታለች። እናታቸው ታማ ሞታለች። ሰባት ሰባተኛ ክፍል ተማሪ ሆኖ ነው እናትየዋ ሞተችው። ከዛ ወዲህ ለእነሱ ስል ነው እነሱ ለማስተማር ስል ነው ወደ ከተማ ጠጋ ያልኩ። እንደዛ ነው እኔ አሁን ቤተ በቤተክርስቲያን ምስክን ያለ ያለ ንብረቴ በኩላ ተቃጥሏል። ያለው አልቆ ልጅ እየበተሰደርኩኝ እና የትም በኖርኩኝ ይጦረኛል ብዬ ያስተማርኩትን ያለ ቀርሴን ጨርሼ ያስተማርኩትን ልጄ አለኝ የምለውን ልጄ ዛሬ ሰው ራሱ ምንም ነገር ተመርምሮ ሆስፒታል ድረስ ሄዶ ተመርምሮ፣ ራጅ አለ፣ ውጤቱ አለ። ፈላዴ ፍረደኝ። የመንግስት ኢትዮጵያ አምላጅ ይፋረድ፣ ፍላዴ ይፋረድ፣ ያየኝ ፍረደኝ። አቶ ደረጀ የ28 ዓመት ልጃቸው መርሻ ደረጀ የተገደለበት ሁኔታ እጅግ አሰቃቂ መሆኑን የገለጹ ሲሆን ሌላው በዚሁ በዴራ ከተማ አቶ መረድ አናጋው የተባሉ አባቱ ፊት ለፊቱ እንደተገደሉበትና እርሱም አካል ላይ ጉዳት እንደደረሰ የሚገልጸው የአስረኛ ክፍል ተማሪ። ይህ ጥቃት የደረሰብን በምን ኃጢአታችን እንደሆነ አላውቅም ይላል የነጋጋ አካባቢ መጡ ወደ እኛ አካባቢ በር ምናምን መምታት ጀመሩ በቃ ውጣ አማራ ውጣ ከቤት ውጣ እያሉ በር መጡ ከዛ አባቴ ዳከድናሱ ስለነበረ አብሯቸውን አይሰሩት አሉ የህግ ባለሙያ ደወለ የሰው ቤት እየተቃጠለ ነው አልታዘዝንም ሰው ሲሞት ሲሞት እየሞተ ሰው እየሞተ ነው የሚታዘዙት አልታዘዝንም፣ አሉ። ከዛ ያው ቤት እየመጡ ወደ እኛ ሲመጡ ያው መሳሪያ አንጡ አባታችን አንጡ እያሉ እሱ በዛ በአጥር ዘሎ አበለጠ። ከዛም ቤት ገብተ ሲወጡ ከኋላ የተደበቁ ነበሩ። ከዛን ይዘውስ መጡ እየጎተቱ ከለውታ ማለት ተገደሉት። ይህ የአስረኛ ክፍል ተማሪ አባቱ አቶ መረድ ከተገደሉ በኋላ እሱም አካል ላይ ጉዳት መድረሱን ገልጾልናል። በአሁኑ ሰዓትም በሕክምና ላይ ይገኛል። በተመሳሳይ ይህም ልጅ የአባቱን አገዳደልም ሆነ እሱ ላይ የደረሰበት አካል ጉዳት በአሰቃቂ ሁኔታ የተፈጸመ መሆኑን በተጨማሪም ድርጊቱ ሲፈጸም በቦታው እንደነበር የገለጹ ነዋሪዎችና የአቶ ደረጀን አንድ ቤተሰብ አነጋግረናል ለአቶ መረድ እህትና ወንድምም ቃለ ምልልስ አድርገናል።

እንደው ትንሽ አጥብ ያለው ሰው ይህን ነገር ስቤት ያቆምልን በቃ እኛ መኖር አልቻልንም። በቃ ይህን ነገር ብዘር ለበቅ የምንም እንቅለለ አመሰግናለሁ። ወንድሜ ና አሁን ያለው ሁኔታ ምንድን ነው? ይሄ የሰዎች ግጭት አይደለም። እኛ እንደምናከራ የሰዎች ግጭት ሲሆን የስነ ስርዓት ፈንድ የሆነ ኦርኬስትሬት የሆነ የስነ ስርዓት ሰዎች ተዘጋጅቶ ገንዘብ ተመጥቶላቸው አረሙ ሆነ የተለያየ ግሩፕ አርማ አለ የመጀመሪያ በዱላ የዱላ ግሩፕ አለ፣ የዘገራ ግሩፕ አለ፣ የክላሽ እና የዘን ግሩፕ አለ። በዚህ መልክ ተደራጅቶ ቅድመ ሁኔታ ግቡ ተብሎ ከተማ ውስጥ ከዛ በኋላ ሲናሪዮ ተፈጥሮ በዛ ሲናሪዮ መሰረት ትሪገን ቀጥ ተብሎ የታዘዙበት ትዕዛዝ የሚሰጥ ኮማንድ እንዳለው ህዝብ የሆነ ኔትወርክ እንዳለ በጣም ኢንተለጀንት ነው። ምክንያቱም መቀኞቹ ማከል Bu an ortaya geldik. El sijin silinder. Bu hafta misafir tut. Ancak şimdi benim elime sınak katla. Çok uzun karar veriyorum. Bu kısımlar yaşa. Bu istekleri de tümay. Ve tam soru kilimde bir mevcut. Sosyal Ne açık bir şey mi? Ne yapabiliriz? Ne yapabiliriz? Sıfırlar ne yaşa? Kesinlikle kazanamayız. Çekilmeyi de kansat edin. Bir bir mevcut. Bir bir mevcut. Bir de bir mevcut. Harun bir mevcut. Bir de bir በጣም ከባድ ነው። እንደምናስቡ ያደለ ያደረዘዎች ዳመች ቀላል አይደለም። የንብረት ቶታል ውድመት ነው። ከተማ ውስጥ ያለ በአማራነት አንድ የተረፈ ነገር የለም። መኪና፣ መኖሪያ ቤት፣ ሆቴል፣ የሪሶርስ ይመስለኛል እና ማውቀት እንኳን አልቻለም። እንኳን እየሮጡ እየመጡ ያቋርጣ ኢንሁማን የሆነ የሆነ ሲናሪዮ ያለበት ገቨርንመንት አለ። በተጠቀሰው ቀን አቶ መርድ በአሰቃቂ ሁኔታ መገደላቸውን እና የቅብር ስነ ስርዓታቸውም እዚያው ዴራ ከተማ መፈጸሙን ገልጸውልናል። በተመሳሳይ በዚህ ከተማ ንብረታቸው የወደመባቸው ሰዎች አስተያየት ሰጥተዋል። አንድ ባለ ንብረት የደረሰባቸውን እንዲህ ያስረዳሉ። ካሳዬ ያዱ አዱና ዚማ አባላለሁ። እኔ እንጨት እና ሰንበት ያቤት ነበረኝ። እኔ ከገጠር ከገጠር ነው በእንትን የመጣሁት። አርሶ አደር ገበሬ ነበርኩ። በሞዴል አርሶ አደርነት ነው ወደ ከተማ የመጣሁት። እንጨት ቤቱን አሁን መጥተው በጋዝ ምናምን ይዘው ሊያቃጥሉት መቱ። እኛ የምንፈልገው ናፍቃኛ ነው አሉ። መጥተው ቤቱ የወጣ ናፍቃኛ የሚባል ኦሮሞ ነው። ኦሮሞ እስከሆነ እንደምን ታቃጥላላችሁ ነው እኔ እናትን አባትን ኦሮሞ ናቸው። አንድ አማርኛ ሁለቱም አንድ አማርኛ መናገራችሁም። እኔ ግን ኦሮሞ ነኝ። ነዋሪዎቹ የሚናገሩት ነገር ውስብስብ ነው። አንዳንዶቹ በብሔራችን ምክንያት ተጠቃን ሲሉ፣ አንዳንዶቹ ደግሞ ብሔራቸው ኦሮሞ መሆኑን ይናገራሉ። የሃይማኖት ጉዳይ የሚያነሱም አሉ። በአጠቃላይ ያነጋገርናቸው ሰዎች የሚሉት በተቀናጀ ሁኔታ የስም ዝርዝር የያዙ ሰዎች ጥቃት እንደፈጸሙባቸው ነው። እኚህ ግለሰብም ከለበሱት ልብስ ውጭ ምንም የተረፋቸው ነገር እንደሌለ ይናገራሉ። ከሰማኒያ ቤቶች በላይ ተቃጥለዋል። አርሲ አርሲ ዴራ ከተማው የጡሰ ወረዳ ነው የሚባለው ቤታ ወረዳ ነው የሚባለው። እርስዎ ቤተሰብ ላይ የደረሰ ነገር አለ? እኔ ቤት ቤት ተቃጠለብኝ። እንደገና የስራ ቦታ የስራ ቦታ ተዘረፈብኝ። በመስኮት ነው ዘልዬ ወጣሁ። ስንት ልጆች አሉት? ስምንት ልጆች ናቸው። ሌሎቹን አዳማ ነበር እነሱ አዳማ ናቸው። ከኔ ጋር ያለው አባቴም ከኔ ጋር ነበረ። ሶስት ልጆች ናቸው አንዛ ያለ ነው። በዛን ጊዜ ክተቱ በሚከሰትበት ጊዜ ሶስት ልጆች አባቴ ጋር አራት እኔ እኔ ባለቤትና ማይኑ ስድስት ነን። በዛን ጊዜ ያለ ቤቱ እናንተ አመለጣችሁ እና እዛ ጎረቤት ላይ አበበች ፈለቀ የምትባል ሴትዮ ባለ ሆቴል ናት። መኖሪያ ቤቷም ተቃጠለ፣ ሆቴል ቤት ተቃጠለ፣ ወፍጮ ቤት ለ ተቃጠለ፣ መኪና ላተቃጠለ። የእሷ ቤት ደግሞ እኔ ፊት ለፊት ሆቴል ነበረ። ሆቴሏ ሲያቃጥላት አባቴንና ሶስቱ ልጆቼን አውጥቼ እኔ ከባለቤቴ ጋር በቃ አንድ ነገር በር ተዘጋግተን በሩን ቆላልፈን የውስጡን ምን ቆላልፈን ቁጭ እያልን በሩን መደገፍ ጀመሩ። ከዛ በኋላ በሩን ሲደመድሩ እኔ ባለቤቴ መስኮት ከፍተችና የሆነ መስታወት አብራ በመስኮት አወጣችን። እሷን ገንዘብ ራሱ ምንም ሳሌ ብዙ ትወጣለ ስትል አንቺን ገንዘብ ምንም ይቅርብን ብዬ እሷንም በመስኮት ትቤ አውጥቼ ወደ ውጭ ይወጣል దోయాకరత మంది అందరిని విడితాను లేదా ఏతే మనోరా రేదు የእኚህ ግለሰብ ባለቤት የደረሰባቸውን ካስረዱም በኋላ በመጨረሻ ያተረፏቸው ግን ጎረቤቶች እንደሆኑ አልሸሸጉም። አብረን በላን አብረን ወጣን። ጎረቤት ናቸው እነሱ ስለማይነሷቸው እኛን ደግሞ አብረን በልተናል አብረን ጠጥተናል። ቀበር ከበር ነው በቃ ነፍሳችንን አዳነን። አብረን የምንበጣው ሁሉ ነገር አመሰሎች ይመጣ ሁሉ ምንነቀ አብረን ነው በቃ እኛን ያዳነን ጎረቤት ነው ጎረቤት ነው አንዱ እሷም ጎረቤት እሱን አጥርተው ሲያወጡ በቃ አብራችሁ ብዬ አብራችሁ ትገኝኛለች አብረን እንሞታለን ብሎ አስገባኝ ቤቱ ለዛ ዮቴን አከት የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው በሚመሩት ዞን ስር ሀያ አምስት ወረዳዎችና ሶስት ከተሞች እንዳሉ ገልጸው የከፋ ችግር የደረሰው በስድስት ወረዳዎች መሆኑን ይናገራሉ። ከነዚህ መካከልም ደደታ ወረዳ፣ ዴራ ከተማ፣ ዝዋይ ዱግዳ፣ ጥዩ፣ መልካና ጀዱ ናቸው ብለዋል አቶ ጀማል። ወጣቱ ድምፃዊ ሀጫሉ ሁንዴሳ ምሽት መገደሉ ከተሰማ በኋላ ከሌሊቱ ስድስት ሰዓት ጀምሮ ወጣቶች ለተቃውሞ መውጣት መጀመራቸውን ከተለያዩ ወረዳዎች የተሰባሰቡ መረጃዎች እንዳረጋገጡላቸው ገልጸዋል። ወረዳዎች ጋር በተደዋወድ ነው ከ ከምሽቱ ስድስት ሰዓት ሰባት ሰዓት ጀምሮ ልጆች ወደ መንገድ ወጥቶ ድምጽ ሲያሰሙ እንደነበረ እንዳንድ ጥቆማዎች ነበሩ። ከዚያም የወጣው የህብረተሰብ ክፍል በሰላም ሀዘኑንና ተቃውሞውን ገልጾ ይመለሳል የሚል እምነት እንደነበረም ጠቁመዋል። ህዝቡ በሰላማዊ መንገድ ሀዘኑን ገልጦ ይመለሳል ብለ የምጠረ ስፔክት ያደረገው ነው። በምንም መልኩ የማይደገፍ ስራ ነው። እኛም አዝነናል በተፈጠረው ነገር። ሰው ወጥቶ ቢፈልግ መንግስት በሰላማዊ መንገድ መቃወም ይችላል። ትፈልግ ሀዘኑ መግለጽ ይችላል። ቢፈልግ የፈልገውን በሰላማዊ መንገድ መሆን ይችላል። ይሄ ሁሉንም ህብረተሰብ ይወክላል ማለት ባንችልም አንዳንድ ገበገላም ሀይሎት ያደረጉት ነገር እኛ ሁ አሳዝኖናል። ህዝቡም ያው ገዘን ያለውና Dökülsün mi? Dökülsün mi? Dökülsün mi? Dökülsün mi? Dökülsün mi? Dökülsün መረጃ በተጠናቀረ ቁጥር ቁጥሩ እንደሚጨምርም ገልጸው ዛሬ በኢትዮጵያ ከሰዓት በኋላ ከቀኑ ስምንት ሰዓት ባነጋገር ናቸው ወቅት ከስድስት ወረዳዎች ሰላሳ አራት ሰዎች መገደላቸውን አረጋግጠዋል። ወደ ሰላሳ አራት ሰው የሚወጣ አንድ ታጣቂ ሞቷል። ሁለት ታጣቂ ቆስሏል። አንድ ፖሊስ ሞቷል። ሦስት ፖሊስ ቆስሏል። ነዋሪዎቹ ደጋግመው የሚያነሱት በአካባቢው የሚገኙ የጸጥ ጸጥታ ኃይላት ቢደርሱ ኖሮ የተወሰነ ህይወትና ንብረት ማዳን ይቻል ነበረ ነው። አቶ ጀማል ግን ድርጊቱ ከጸጥታ ኃይል አቅም በላይ ነበር ይላሉ። ከፖሊስ አቅም በላይ ነበረ ወረዳ ነው። ልብሻም የሞትበት ወረዳ ነው ለዛ ነው ከፖሊስ አቅም በላይ ስለነበረ ነ ሌላው የአካባቢው ህብረተሰብ ጥረት ሲያደርግ እንደነበርም ጥቆማ ሰጥተዋል። ህብረተሰቡማ በጣም ይሄ ጉዳይ መ እንዳይፈጠም በጣም ያተባብል ነበር ክዘምን ነበር እዛ ወጣቶችን ይሄ ጉዳይ እኛ ና ክል ነበር። ነገሮች ከዚህም በላይ ነው የሆኑት። ምንም ማድረግ አልክቻለሁ። አቶ ጀማል ከጥቃት የተረፉት በየቤተሰቦቻቸው ቤት ተጠልለው ይገኛሉ ብለዋል። እዛ አካባቢ ቤተሰቦቻቸው ጋር ተጠልለው ነው ያሉት። አሁን የተቃጠሉ ቤቶችን ለመስራት እንቅስቃሴ ተጀምሯል። ህብረተሰቡ ውስጥ ኮሚቴ ተቋቁሟል። የመንግስት አካላትና ማዘጋጃ ጨምሮ አጭር ጊዜ ውስጥ ወደ ቤታቸው ይመለሳሉ። በዛ ወቅት እየተንቀሳቀሱ ያለ ካነጋገርናቸው ቤተሰቦች መካከል የሚገልጹልን ጥቃቱን ሲያደርሱ የነበሩ ሰዎች ዝርዝር ይዘው የአንድ ብሔር ተወላጆች ላይ ባነጣጠረ ሁኔታ እንደነበረ ነው አቶ ጀማል በበኩላቸው የሟቾች ታሪክ ደግሞ ይህንን አያሳይም ይላሉ። ኦሮሞ ሞቷል፣ ጉራጌ ሞቷል፣ ከምባታ ሞቷል፣ ትግሬ ሞቷል፣ አማራ ሞቷል። ይህን እንዴት አድርገው ነው ወደ ዘር ግጭ ኮንክሉድ ማድረግ የሚቻለው? እኛ አሁን እኔ የማውቀው ዝዋይ ዱግዳ ውስጥ የሞቱ ሰዎች በማለው አማራ አይደሉም። በሙኔሳ ውስጥ የሞቱ ሰዎች አማራ አይደሉም፣ ኦሮሞዎች ናቸው። ዝዋይ ዱግዳ የሞተው ጉራጌ ሞቷል፣ ትግሬ ሞቷል። کایې درځي په بچورو ډېر ډېر په کوم چې مارو تر اوسه یم جمعته ቀባን ነገር ነው የሚሆነው። ይሄ ሆነ ብሎ ወደ አንድ ጫፍ ለመውሰድ የምደረግ ትል ነው እና በዛ ቢሆን ኖሮ አማራ ብቻ ወይም ከተፈለገ የኦሮሞ ብቻ ተመርጦ ይሞት ነበር እና እንደሱ አይደለም። አማራ ከኦሮሞ ተዋልደዋል፣ አብሮ ስንት ህይወት እያሳለፉ ያሉ ናቸው። በዛ መልክ ማጠቃለል በጣም ቀባን ነው የሚሆነው እና እንዳልኩሽ፣ ኦሮሞ ሞቷል፣ አማራ ሞቷል፣ ትግሬ አሁን ብዙ ተወልዶ እዚሁ ያደገ ሁለት ሴት ልጆቹን ለኦሮሞ የዳረስ የቀበሌ ሊቀመንበር የነበረ ሞቷል። አቶ ጀማል አብዛኛዎቹን ቦታዎች ተዘዋውረው ማየታቸውን ገልጸው ለየትኛውም የፖለቲካ ፍላጎት ቢሆን እንዲህ አይነት ድርጊት መፈጸም አሳዛኝ መሆኑን ተናግረዋል። ምክርም ለግሰዋል። እንደ አስተዳዳሪ ሆነ እንደ አንድ ኢትዮጵያዊ ፍጹም መፈቀድ የነበረበት ነው። ይሄ ህብረተሰብ አብሮ የኖረ አብሮ ስንት ማህበራዊ መተጋገብ የመሰለ የተዋለደ የተጋባ ስንት ማህበራዊ ህይወት የተካፈለ ህዝብ ነው ሁሉም ሀገር ብሎ ሚኖርበት መከባበር የነበረበት እና ይሄ ጉዳይ በፍጹም መፈጸም ያልነበረበት ነው። አሳዛኝ ነው። አዛሳል ነው። ይሄ ማንኛውንም የፖለቲካ ሞክል አይመስለኝ። አላማ ቢስ ሰዎች ናቸው ይህን ያደረጉት ንብረትና ህይወት እነዚህ ንጽዋት ሰዎች ናቸው። ከፖለቲካ ምንም ጉዳይ የሌላቸው ሰው ፖለቲካውንም ከሆነ በሰላማዊ መንገድ መስታገል ያለበት እንጂ ወደ ሰው ንብረትና ህይወት መሮጥ አልነበረበትም። ይሄ በፍጹም ሊወገዝ የሚገባ ባህላችንን የማይገል እዛችን ከዚህ በፊት ታሪኩም ይሄን አይገልጥም የሮ ደግሞ ህዝብ አካፊ ነው። አብሮ ያለውን ተካፍሎ የሚኖር ነው። ስለዚህ ህብረተሰቡ ይሄ ጉዳይ እኔ ላይ ኮሌኝም ብሎ እንዳወገዘ ሁሉ እንዳይደገም በአግባቡ አካባቢ መጠበቅ አለበት። ተፈጥሮንም ያው ማውገዝ እንደጀምሮ በአግባቡ ማውገዝ አለበት የሚል መልዕክት አለ። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንን ጥቃቱ የደረሰባቸውን አካባቢዎች በዝርዝር ጠቅሰን ለመሆኑ መንግስት እነዚህን ያውቃቸዋል ወይ ስንል ጠይቀናቸው ነበር። እንደዚህ አይነት ነውጥ እና ብጥብጥ ዋነኛ መነሻው ለውጡን በመቀልበል ይሄ ለውጥ ቅባቸውን መክቶባቸው ወደ ጎን የገፋቸው ይሄንን ሀገር የማተራምስ የመበጥበጥ ኢትዮጵያን በሂደቱ ደግሞ ደካማ እና ማንም እጇን የሚጠመዝዛት አገር የማድረግ ተልዕኮ ያነገቡ የሌሎች ወገኖች ፈረሶች የሚፈጽሙት ነው። መፈጸሚያ መንገዱ ደግሞ በብሔር፣ በሃይማኖት ህዝቦችን ማጣላት ማጣላት እና ማበጣበጥ ነው። በዚህ ሂደት ቅድም በተከሻቸው ቦታዎች ዜጎች በሃይማኖትም በብሔርም በሌላ ማንነትም ተመስርተው ህይወታቸው አልፏል። ሀብትና ንብረታቸው ወድሟል። አሁንም ለስቃይ እንዲዳረጉ እንዲሰናቀሉ ተደርገዋል። ይህንን በየደረጃው ከታች እስከ ላይ ያለውን መዋቅር ለማንቀሳቀስ እየሰራ ነው። እያንቀሳቀሰ ነው። ይሄ ባልሆነበት ሁኔታ ደግሞ ፌዴራል ፖሊስ፣ የመከላከያ ኃይላችን፣ የክልል የጸጥታ መዋቅር እና አመራሩ እየተረባረበ ይሄንን ችግር መጀመሪያ ዜጎችን የመታደግ ከስቃይ የማዳን ህይወታቸውን እና ንብረታቸውን የመታደግ እንቅስቃሴ ውስጥ እንዲገባ አቅጣጫ ተቀምጦ መከላከያ ሰራዊታችንም ዘርፈ ብዙ እንቅስቃሴ አድርጓል። ይሄ ሆትስፖት በሆኑ የከፋ ችግር ባጋጠማቸው ወይም ስጋት ባላቸው አካባቢዎች እንቅስቃሴ ተደርጎ ለመቆጣጠር ተሞላ እነዚህ እነዚህም አካባቢዎች በቁጥጥር ስር ለመዋልና ለማረጋጋት የአካባቢውን ህብረተሰብ ይህ የአካባቢውን ህብረተሰብ ደርሶ በማስተባበል ለማረጋጋት ጥረት ተደርጎ ፍሬያማ ስራ የተሰራ መሆኑን ሪፖርቶች አሉ። ይሁን እንጂ ይህ ጉዳይ በሌሎች ወገኖች ዘንድ እክል ወጥቶለን ዋነኛው ጉዳይ ብሔርን በብሔር ላይ አነሳሱ ወገን በወገኑ ላይ ዘምቶ ጥቃት እንዲያደርስ እና እርስ በርስ የመበጣበጥና የመበቃቀል መንፈስ አድጎ መጠፋፋት እውን እንዲሆን በተሰራባቸው እና እነዚህ ፍሬ ባፈራባቸው አካባቢዎች ዜጎቻችን፣ ወገኖቻችን ተጎድተዋል በሚያሳዝን ሁኔታ ማለት ነው። ይሄንን ለመቆጣጠር ደግሞ የአካባቢው ህብረተሰብ፣ የአካባቢ አመራር፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በቆየው ባህላቸው ርብርብ አድርገው ይቆራረፉ። ይሁን እንጂ መንግስት እና ህብረተሰቡ እነዚህን ክፍተቶች እየተረባረቡ ለመሙላት ጥረት እያደረጉ ነው። አሁን ባለው ደረጃ እዚህም እዛም የሚታዩ ነገሮች ቢኖሩም የከፋ እጅግ አሰቃጅና ዘግናኝ ሀገርንም ህዝብንም ከጥፋት ሊጥል ይችል የነበረ ትልቅ አደጋ መመከትና ማስተካከል ተችሏል። አሁንም የጎደሉና እዚህም እዛም የሚታዩ ክፍተቶች ሊኖሩ እንደሚችሉ ይገመታል። ሪፖርቶችም እንደዚህ ያሳያሉ። ስለዚህ በየእለቱ እየተገመገመ አቅጣጫ እየተሰጠ ስምሪት እየተሰጠ ሀገር የማረጋጋት እና የመታደግ ስራ በመንግስት በኩል ከታች እስከ ላይ ባለው መዋቅር እንቅስቃሴ እየተደረገበት እየተሰራ ነው። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ድርጊቱ የተፈጸመው በሁለት ብሔሮች መካከል የተካረረ ጸብና ግጭት በመቀስቀስ ኢትዮጵያን ለማፍረስ አላማቸው ባደረጉ አካላት ነው ሲሉ ተናግረዋል። ከግጭቱ ጀርባም ሌሎች ቡድኖች እንዳሉ ጥቆማ ሰጥተዋል። መንግስት ይህንን በአስቸኳይ በመረዳት የፌዴራል ፖሊስና የመከላከያ ሰራዊት አባላቱን ከክልል የጸጥታ ጥበቃ አባላት ጋር በማዋ መዋቀር የመከላከል ስራ በመስራቱ እንጂ ከዚህም የባሰ ጥቃት ሊደርስ ይችል እንደነበር ጠቁመዋል። የኦሮሚያ ክልል ምክትል ፖሊስ ኮሚሽነር ግርማ ገላን እስካሁን የ145 ሰላማዊ ዜጎችና የ11 የጸጥታ ኃይሎች ህይወት በድምሩ የ156 ዜጎች ህይወት ማለፉን አረጋግጠዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው ደግሞ በአዲስ አበባ የሁለት የጸጥታ ኃይሎችና የስምንት ሲቪሎች በድምሩ የአስር ሰዎች ህይወት ማለፉን አረጋግጠዋል። በአጠቃላይ ከመንግስት የተገኘው መረጃ አ 166 ሰዎች በቦምብ፣ በጥይት፣ በድንጋይና በመሳሰሉት ህይወታቸው ማለፉን ይጠቁማል። በተጨማሪም በዚህ ድርጊት በቀጥታም በተዘዋዋሪም ተሳታፊ ናቸው የተባሉ ወደ 2000 የሚጠጉ ሰዎች በቁጥጥር ስር መዋላቸውንና የምርመራ መዝገብ እንደተከፈተባቸው መንግስት አያይዞ ገልጿል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ ዘገባ ይዘን በነገው ምሽት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።